የአሜሪካ ድምጽ ራዲዮ ጣቢያ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እሁድ ሰኔ 25 2015 ዓ ም ዝግጅታችን ጀመረ። ማህበራዊ ሚዲያ ላይ የሚሰራጩ የጥላቻና በአንድ ሰው ብሔርና ማንነት ላይ የሚሰነዘሩ አፀያፊ ንግግሮች ከወዲሁ የማይገፍቱ ከሆነ ለኢትዮጵያውያን የቀጣይ ጊዜ ፈተና እንደሚሆኑ አንድ ምሁር ተናገሩ። የዚህ ህብረተሰብ ተወካይ ነን ብለው ወንጀል ሲፈጽሙ፣ ጥላቻ ሲሰብኩ ማየት በጣም በጣም ያሳዝናል። ምክንያቱም እኔ የትኛውም የፖለቲካ ስልጣን ቢኖረኝ ማንዴት ያ ህብረተሰብ፣ እኔም የዚህን ህብረተሰብ ዝለፍ፣ አዋርድ፣ ለጥላቻ ለጦርነት አዘጋጅ ብሎ ስልጣን የሰጠ የለ አይደለም። እንደ አንድ ግለሰብ ይቅርና፣ ኢቨን ውክልና ያላቸው ሰዎች ያ ውክልና ጥላቻን ለመስበት አይደለም፣ ህዝብን ከህዝብ ጋር ለማጋጨት አይደለም። የሰማችኋቸው ዶክተር ዘነበ በየነ ይባላሉ። የሚሲሲፒ ዩኒቨርሲቲ የጋዜጠኝነት ትምህርት ክፍል መምህር ናቸው። የምሽቱ እንግዳችን ሆኖ ያመሻሉ። ስራ ነው ለኢትዮጵያ ብቻ ሳይሆን ለመላው አፍሪካ እና ለመላው ዓለም ኮምፕላየንት እንዲሆን አርገን ነው ዲዛይን ያደረግ ነው። ስለዚህ ከኢሲግኔቸር አክት ጋር ከብዙ ሀገር ህጎች የዲጂታል ሲግኔቸር እና ኢሲግኔቸር ህጎች ጋር በማጣመር ኮምፕላይ እንዲያደረግ አርገን ነው የሰራ ነው። አሁን ደግሞ የሰማችኋቸው የውለታ መስራችና ስራ አስፈጻሚ የሆኑትን አቶ ኬብሮን ደጀኒን ነው። እሳቸውም የምሽቱ እንግዳችን ናቸው። ሰላም ጤና ይስጥልኝ። ክቡራትና ክቡራን አድማጮች ዛሬ ዕለቱ እሁድ ሰኔ 25 2015 ዓ.ም ነው። በሁለት ሳምንት አንዴ ያዘጋጀን ወደ እናንተ የምናደርሰው የመስታወት ዝግጅታችን እነሆ ጀምሯል። ከምሽቱ ዝግጅት ጋር አብረናችሁ የምናመሸው እኔ ስመኝሽ የቆየና ደረጀ ደስታንን ብርሃን ኃይሉም በቅንብሩ አብራን ትቆያለች። እኛም እስከ ምሽቱ አራት ሰዓት አብረናችሁ እንሆናለን። እናንተም ከኛ ጋር አሁኑ አሁን የሰዓቱን ዋና ዋና የዓለም ዜና እናስቀድም። እንደምናመሻችሁ አድማጮች፣ የምሽቱን የዓለም ዜናዎች የማሰማችሁ ጽዮን ግርማ ነኝ። ዩናይትድ ስቴትስ በኢትዮጵያ ላይ ጥላቸው ከነበሩት ክልከላዎች አንዳንዶቹን ማንሳቷን ሁለቱ ዓለም አቀፍ የሰብአዊ መብቶች ተሟጋች ድርጅቶች ተቃወሙት። የዋይት ሃውስ ብሔራዊ ደህንነት ቃል አቀባይ ጆን ከርቪ ኢትዮጵያ በሰብአዊ መብቶች ላይ እያስመዘገበችው ያለችውን መሻሻል ግምት ውስጥ በማስገባት ዩናይትድ ስቴትስ እርዳታን በተመለከተ የተጣሉ የተወሰኑ ገደቦችን ለማንሳት ድምዳሜ ላይ መድረሷን አርብ ዕለት አስታውቀው ነበር። መሻሻሉ የታየው ከሰላም ስምምነቱ ፊርማ በኋላ መሆኑን የገለጹት ከርቢ ስምምነቱ በመቶ ሺዎች የሚቆጠሩ ህዝቦችን ለረሃብ ያጋለጠውን ያፈናቀለና የገደለውን ጦርነት እንዲያበቃ ምክንያት ሆኗል ብለዋል። ይህንን ውሳኔ ተቃውመው አምነስቲ ኢንተርናሽናል እና ሂዩማን ራይትስ ዎች በጋራ ባወጡት መግለጫ ከስምምነቱም በኋላ ቢሆን በትግራይ የዘር ማጽዳት ዘመቻን ጨምሮ የሰብአዊ መብቶች ጥሰቶች መፈጸማቸውን ጠቅሰዋል። እንዲህ አይነት ውሳኔም ወንጀል ፈጻሚዎች በሕግ ፊት እንዳይጠየቁ ያደርጋል ብለዋል። የመብት ድርጅቶቹ በትግራይ ስለሚፈጸሙ የመብት ጥሰቶች ድምጻቸውን ማሰማት እንደሚቀጥሉ ገልጸዋል። ዘገባው የሮይተርስ ነው። በዩናይትድ ስቴትስ ሜሪላንድ ግዛት ባልቲሞር ውስጥ ብሩክሊን ሆምስ በተባለ መንደር በተዘጋጀ የሰፈር ድግስ ላይ ዛሬ ሌሊት ሰላሳ ሰዎች በጥይት መመታታቸውን የአካባቢው ባለስልጣናት አስታወቁ። ሁለቱ ወዲያው ሲሞቱ ሶስቱ በአስጊ ሁኔታ ላይ እንደሚገኙ ፖሊስ ገልጿል። ከተጎጂዎቹ መካከል ሀያዎቹ ወደ ሆስፒታል መወሰዳቸውን የባልቲሞር ፖሊስ ተጠባባቂ ኮሚሽነር ሪቻርድ ተናግረዋል። የድርጊቱ ፈጻሚዎች በቁጥጥር ስር እስኪውሉ ፍለጋቸውን እንደማያቆሙ ለሲኤንኤን የቴሌቪዥን ጣቢያ የገለጹት የከተማዋ ከንቲባ ብራደን ስኮት የጦር መሳሪያ ቁጥጥርን አስፈላጊነት በተመለከተ በባልቲሞር ብቻ ሳይሆን በመላ አገሪቱ ሊታሰብበት እንደሚገባ አሳስበዋል። ፈረንሳይ ናንቴር ከተማ ውስጥ ባለፈው ማክሰኞ በፖሊስ ተተኩሶበት የተገደለው ታዳጊ ወጣት ቀብር ትላንት ቅዳሜ ተፈጽሟል። አልጄሪያዊ ወይም ሞሮካዊ እንደሆነ በተነገረው የአስራ ሰባት አመቱ ናሂል መገደል ፈረንሳይ ስርዓታዊ ዘረኝነት የሰፈነባት አገር አድርገው በሚመለከቷት ዘንድ ተቃውሞ አስነስቷል። የናሂል እናት ለፍራንስ ፋይፍ የቴሌቪዥን ጣቢያ እንደተናገሩት ፖሊሱ አረብ የሚመስል ልጅ ሲያይ ሊገድለው ፈለገ፣ የሆነው ያ ነው ብለዋል። ፖሊስ የሟቾችን ቤተሰብ ይቅርታ መጠየቁ ተዘግቧል። ትላንት ቅዳሜ ማታ የተቃውሞው ሰልፉ ጋብ ማለቱ ተገልጿል። አርብ ማታ የታሰሩት ተቃዋሚ ሰልፈኞች ቁጥር ከ1300 በላይ የነበረ ሲሆን ትላንት ማታ የታሰሩት 700 መሆናቸው ተመልክቷል። የፈረንሳይ መንግስት ባለስልጣናት እንዳስታወቁት በሁለቱ ቀናት በሀገሪቱ ዙሪያ 45000 ፖሊሶች ለጥበቃ ተሰማርተዋል። የተባበሩት መንግስታት ድርጅት የሰብአዊ መብቶች ቢሮ ፈረንሳይ ውስጥ የተቀሰቀሰው አለመረጋጋት በሀገሪቱ የህግ አስከባሪ ዘርፍ ውስጥ ላለው ስር የሰደደ ዘረ ጥገኝነት መፍትሄ እንድትፈልግ እድል ይሰጣታል ማለቱ ተጠቅሷል። የሀገሪቱ ፕሬዚዳንት ኢማኑኤል ማክሮን በሀገራቸው ሥርዓታዊ ዘረኝነት አለ የሚለውን ውንጀላ አጥብቀው ያስተባብላሉ። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ሩሲያ ለሁለት ሳምንት ያህል ጋብ አድርጋ የነበረውን የድሮን ጥቃት ዛሬ እሑድ ቀጥላለች። ዛሬ በዩክሬን ዋና ከተማ ኪቭ ላይ ባደረሰችው የድሮን ጥቃት በሰውና በንብረት ላይ ምን ያህል ጉዳት እንደደረሰ አልታወቀም። ይህ በእንዲህ እንዳለ ሩሲያ ከያዘቻቸው ስፍራዎች ይህ ነው በሚባል መጠን ባታፈገፍግም ዩክሬን በያዘችው መልሶ ማጥቃት ውጤት እያስመዘገበች ነው ብላ እንደምታምን ዩናይትድ ስቴትስ አስታውቃለች። የዩናይትድ ስቴትስ የጦር ኃይሎች ኢታማዦር ሹም ጄኔራል ማይክ ሚሌ ባለፈው አርብ ዋሽንግተን ውስጥ ባደረጉት ንግግር የዩክሬን እርምጃ ፈጣን እንዳይሆን ያደረገው የጦርነቱ ባህሪ ነው ብለዋል። ዩናይትድ ስቴትስ ለዩክሬን ረጅም ርቀት ተወንጫፊ ሚሳይሎች እና የተወሰኑ ኤፍ አስራ ስድስት ተዋጊ ጀቶችን ለመስጠት በግልጽ እያሰበችበት መሆኗን ጄኔራሉ ተናግረዋል። ገና ውሳኔ ላይ አለመደረሱንም ጠቁመዋል። ዘገባውን ያደረሰን ሮይተርስ ነው። በመጨረሻም ሶሪያ እስራኤል የተኮሰቻቸውን በርካታ ሚሳይሎች መትቼ አክሽፍ ያለው ስትል ተናገረች። ዛሬ እሁድ፣ የሶሪያ የጦር ኃይል ባወጣው መግለጫ ሚሳይሎቹ በቤይሩት የአየር ክልል አልፈው ሆምስ ከተማ ላይ ወድቀዋል ያለ ሲሆን፣ በሰው ላይ ጉዳት ደርሶ እንደሆነ የተገለጸ ነገር የለም። የእስራኤል የጦር ኃይል በበኩሉ ሶሪያ ከተኮሰቻቸው ሚሳይሎች መካከል አንደኛው የእስራኤል የአየር ኃይል ውስጥ መፈንዳቱን አመልክቷል። ኢራን ሶሪያን እንድታግዝ ፈጽሞ አልፈቅድም ማለቷን ተከትሎ ሁለቱ ወገኖች የሚሳይል ጥቃት ሲሰነዛዘሩ ከርመዋል። አድማጮች፣ ለዜናው የተመደቡ ሰዓት በዚያ ያበቃ። ከቀሪ የእሁድ ምሽት የሰመስታው ዝግጅታችን ጋር አብራችሁ ቆዩ። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላልፍላችሁን የዛሬ እሁድ ሰኔ 25 2015 ዓ.ም መስታወት ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁ ያላችሁት። ደሬ፣ ሳምንቱ እንዴት አለፈ? ሸጋ ነበር ልበል እንደሰው። ልክ ነው ሸጋ ነበረ። እዚህ ደግሞ ያለንበት አሜሪካ የነፃነት ቀን የሚከበርበት ዋዜማ ላይ ነው የምንገኘው እና አካባቢው በአሜሪካ ባንዲራዎች በተለያዩ ፌስቲቫሎች ደመቅ ሞቅ ሸብረቅ ብሏል። እውነት ነው ልክ በየአመቱ ይህ የአውሮፓውያን ሐምሌ ወር ሲገባ በአራተኛው ቀን ማለትም ሐምሌ አራት የፊታችን ማክሰኞ ማለት ነው፣ ጁላይ ፎር ተብሎ በመላው አሜሪካ ይከበራል። የአሜሪካ ነፃነት ቀን የሚከበርበት እለት በመሆኑ ይህን ቅዳሜና እሁድ ይዞ ሰኞ፣ ማክሰኞ ድረስ ብዙ ሰዎች እረፍት ላይ ናቸው። አዎ ከኔ እናንተ በቀር ጋዜጠኝነት ሆኖ እረፍት የለም። እንግዲህ ይህንን የነፃነት ቀን ካነሳ ዘንድ ነፃነት እጅግ ከፍ ያለ ዋጋ ተከፍሎበት የመጣ መሆኑ ይታወቃል። ዛሬም በነፃነት ስም በብዙ የዓለም ክፍሎች የተለያዩ ሰዎች ዋጋዎችን እየከፈሉ ነው። በኢትዮጵያም ይህ ጉዳይ በተለያየ መልክ ይነሳል። በተለይ ደግሞ አሁን ከማህበራዊ ሚዲያ መስፋፋት ጋር ተያይዞ የነፃነት ትግሎችና የመፍት ጥያቄዎች ብዙ ውይይት ይደረግባቸዋል። ትክክል ነሽ ሊሊ። ለምሽቱ የመጀመሪያው መሰናዶ ያደረግነው ዝግጅትም በማህበራዊ ሚዲያ ላይ የሚሰራጩ የጥላቻና በአንድ ሰው ብሔርና ማንነት ላይ የሚሰነዘሩ አጸያፊ ንግግሮች ከወዲሁ የማይገቱ ከሆነ ለኢትዮጵያውያን የቀጣይ ጊዜ ፈተና እንደሚሆኑ ከሚያስረዱ አንድ ምሁር ጋር ያደረግነው ቆይታ ነው። ደሬ ወደዛ ከማለፋችን በፊት ግን ዛሬ እሁድ ነው፣ የእረፍት ቀን ነው። ስለዚህ ፕሮግራማችንን ዘና በሚያደርግ ሙዚቃ መጀመር አለብን። አዎ። የራሄል ዮሐንስ አራዳ ዜማ የምሽቱ ቀዳሚ የሙዚቃ ምርጫችን ይሆናል። ነበረ ሲቀር ያልነበር ተክቶ፣ ይህም ቀን ያልፋል ትዝታውን ትቶ፣ ምነው ላራዳ ልጅ ባልነበረ ሞቱ፣ ያሁሉ ደግነት የቀር ቸርነቱ እንደ ዋዛ ቀረ፣ ዋ ስንቱ፣ ዋ ስንቱ እያለች የካዛንቺሷ ራሄል ዮሐንስ የተጫወተችውን ቆየት ያለ ዜማ ነበር የሰማችሁት። ራሄልን አመስግነን አሁን ወደ ተከታዩና ቀዳሚ ዝግጅታችን እናልፋለን። ማህበራዊ ሚዲያ የደቀነው ጣጣ ሚዲያ ላይ የሚሰራጩ የጥላቻና በአንድ ሰው ብሔርና ማንነት ላይ የሚሰነዘሩ አጸያፊ ንግግሮች ከወዲሁ የማይገቱ ከሆነ ለኢትዮጵያውያን የቀጣይ ጊዜ ፈተና እንደሚሆኑ አንድ ምሁር ለአሜሪካ ድምፅ መናገራቸውን ቀደም ሲል ጠቆም አድርገን ነበር። አዎ በሚሲሲፒ ዩኒቨርሲቲ የጋዜጠኝነት ትምህርት ክፍል መምህር ዶክተር ዘነበ በየነ ችግሩ ከመሰረቱ ታውቆ መቀረፍ እንዲችል እያንዳንዱ ግለሰብ አስተዋጽኦ ማበርከት እንደሚገባው መክረዋል። ልክ ነው። በነገራችን ላይ ዶክተር ዘነበን ያነጋገረችው ዚኦን ግርማነች ከትላንት በስቲያ አርብ የተወሰነው ክፍል ቀርቦ ነበር። ዛሬ ደግሞ ሙሉ ዝግጅቱን እንደሚከተለው አጠናቅረዋለች። ዶክተር ዘነበ በየነ በሚሲሲፒ ዩኒቨርሲቲ ጋዜጠኝነት ትምህርት ክፍል መምህር ኖት፣ እንዲሁም ደግሞ በተለይ በኢትዮጵያ ወቅታዊ ጉዳዮች ላይ ምርምር ያደረጉበትን ያጠኑትን ጉዳይ በማካፈል ይታወቃሉ። እና ዛሬ ወደ እርሶ ያስደወለኝ ጉዳይ ትንታኔ የሚጠይቅ ሀሳብ ገጥሞኝ ነው እና ማህበራዊ ሚዲያ ላይ እንዲሁም በስብሰባ ቦታዎች የሚደረጉ ንግግሮች፣ በአደባባይ የሚደረጉ ንግግሮች፣ በውይይት በየትኛውም ሚዲያ በሚተላለፉ ንግግሮች ውስጥ በኢትዮጵያ ያለውን በብሔር ላይ መሰረት ያደረገ ውጥረት ሊያባብሱ የሚችሉ የአንድን ሰው የብሔር ማንነት የሚጠቅሱ ወይም የአንድን ማህበረሰብ ላይ ያነጣጠሩ ንግግሮች ይደረጋሉ። እነዚያ ንግግሮች ደግሞ በቀጥታ ጥላቻን፣ ስድብን፣ ማንቋሸሽን የተከተሉም ናቸውና እንዲህ ያለ ነገር አሁን እንደታየው በበለጠ ምን አይነት ተጽዕኖ ነው በኢትዮጵያውያን ማህበረሰብ ላይ የሚያሳድረው? በጣም አመሰግናለሁ። ሲሆን አሁን በኢትዮጵያ ውስጥ እያየን ያለነው ነገር በአጠቃላይ የትም አካባቢ የሚሆን ከየትኛውም ህብረተሰብ የወጣን እንሆን፣ ግን እንደ ኢትዮጵያዊ የሚያስጨንቁን፣ እረፍት የሚነሱን፣ ሰላም የሚነሱን፣ እንቅልፍ የሚነሱን ነገሮች ናቸው። ይሄ በዋናነት ደግሞ እየተቀናጀ ያለው በተለያየ የማህበራዊ ሚዲያ የሚተላለፉ መልክቶች ኃላፊነት በጎደለው መልኩ የሚደረጉ ንግግሮች ናቸው። ከፍተኛ እንደ ሀገር አደጋ ውስጥ የጣሉን ብዬ ማለት ነው። ሁለት ሶስት ነገሮችን ማንሳት እንችላለን። በመጀመሪያ ደረጃ በጎሳ የተደራጀ ሀገር ውስጥ ፖለቲካ ውስጥ ትምህርቱን፣ ማህበራዊ ኑሮው፣ ኢኮኖሚው በአጠቃላይ ዘሬው በሙሉ በዘር ፖለቲካ የተቃኘና የተደራጀ ህብረተሰብ ውስጥ ብጥብጥ መፍጠር በጣም ቀላል፣ ምክንያቱም በተደጋጋሚ እንዳየነው አንድ ግለሰብ ከሀያ ሰላሳ አካውንቶችን ከፍቶ የተለያየ ስም በመጠቀም የተለያየ ህብረተሰብን የሚወክል በማስመሰል ሌሎች ህብረተሰብን ህዝቦችን የሚያንቋሽሽ ንግግር ይደረጋል፣ መልዕክት ይተላለፋል። ይሄ እንደዚህ አይነት መልዕክት በሚመጣበት ወቅት ደግሞ ምናልባት ያ በንግግር የሚግባባ ይሄ በእንግሊዝኛ ኦራል ሶሳይቲ የምንለው ህብረተሰብ ውስጥ እንደዚህ አይነት ድርጊቶች ከፍተኛ አደጋ ይፈጥራሉ። ምክንያቱም ቆም ብለን በመረጃና በማስረጃ ነገሮችን ከመፈተን ይልቅ አሁን ነገር እንዳለ ተቀጥሎ እንደ ቦይ ውሃ በማስተላለፍ ህዝብን ከህዝብ ጋር ሊያጋጭ የሚችል ሰላምን የሚነሳ ነገሮች ይፈጸማሉ። የምናያቸው ነገሮች ምልክቶች ናቸው፣ ሲምፕቶምስ ናቸው። ስር ውስጥ ያሉ ስትራክቸራል የሆኑ ችግሮች አሉብን። እንዳይበበሰብ ያንን ደግሞ ፌስ ልናደርገው ይገባል። ምንድን ነው እዚህ ጋር እንድንደርስ ያደረገ? ምንድን ነው የዚህ ችግር መንስኤው ምንድን ነው? የችግሩን መንስኤ አውቀን ለእሱ መፍትሄ እስካልሰጠነው ድረስ የምናደርገው ነገር በሙሉ ካንሰርን በኬን ኪለር እንደመከላከል ነው የሚቆጠረው። ስለዚህ ከዚህ በኋላ የሚመጣው ነገር ከዚህ የበለጠ አስከፊ ስለሚሆን እዚህ ጋር ቆም ብለን ሁላችንም ኃላፊነት ስላለበት እንደየድርሻችን ኃላፊነታችንን ቆጥረን ወስደን ማድረግ የሚገባንን ነገር በማድረግ ሀገራችንን ከዚህ ተከፋ መጥፎ ነገር ልንታደጋት ይገባል አለ ግን እዛ እነ ሩዋንዳ ጋር የተፈጠረው እንደነ ዴሞክራቲክ ሪፐብሊክ ኦፍ ኮንጎ፣ ሱዳን ውስጥ የተፈጠሩ ሌሎችም ሌሎችም ሀገሮች ውስጥ የተፈጠሩ ችግሮች ኢትዮጵያ ውስጥ በከፋ ሁኔታ የማይፈጠርበት ዶክተር ዘነበ እንዲህ ያሉ ንግግሮች ማንም እንደሚናገራቸው የትኛው አካል እንደሚናገራቸው ላይታወቁ ይችላሉ። ማንኛውም ሰው ለየትኛውም ነገር ሊጠቀምባቸው የሚችሉ ናቸው። በተለይ አሁን ቶክም ያሉ ታል ሚዲያ መጥተዋል። የትኛውም አካል ለየትኛውም በየትኛውም መንገድ ሊናገራቸው ይችላል። ፖለቲካም ሊሆን ይችላል። ላላትም ሊሆን ይችላል። ለአንድ ዓላማ ሊጠቀምበት የሚችለው ቴክኖሎጂ የፈጠረለት መደላድል አለ እና እንዴት ነው እሱን መቆጣጠር የሚቻለው? በጣም ጥሩ ጥያቄ፣ በጣም ከባድ ጥያቄ ነው። ምክንያቱም እነዚህ አሁን ያነሳሻቸው የሶሻል ሚዲያ ፕላትፎርም ቲክቶክንም ጨምሮ ለሀገር ስጋት፣ ከፍተኛ ችግር እየፈጠሩ ስጋት እየሆኑ ነው። ለምሳሌ አሜሪካ፣ አንዳንድ ግዛቶች ሙሉ ለሙሉ ቲክቶክን በመንግስት ሪሶርስ መጠቀም አይቻለም። ኦልሞስት ህግ ነው፣ አይቻለም። ይሄ የሆነበት ምክንያት አሜሪካንን የሚያህል ሀገር ትልቅ ሪሶርስ ያላት በቴክኖሎጂ በሰው በሰለጠነ ሰው ኃይልም በሌሎችም በሌሎችም ትልቅ አቅም ያላት ሀገር እንኳን ከቁጥጥር ውጭ እየሆነባት ስለሆነ ፖለቲካዊ አንድምታ ሊኖረው ይችላል። ሙሉ ለሙሉ መጠቀም አይቻልም። በአንዳንድ ግዛቶች አውሮፓ ውስጥ እንደዚሁ። እንደውም አሁን የዚህ አርቲፊሻል ኢንቴሊጀንስ አክትም ኢንትሮዲስ ለማድረግ አንዳንድ ሀገሮች እየተንቀሳቀሱ ይገኛሉ። እነዚህ ነገሮች የኢትዮጵያ ችግር ብቻ ሳይሆን ዓለም አቀፍ ችግር እየሆኑ ነው። ኢትዮጵያ ውስጥ ቅድም እንዳልኩት በማስረጃና በመረጃ በተደገፈ የጽሁፍ ዶክመንት ከመለዋወጥ ይልቅ ስ በሚለዋወጠ ቤተሰብ እነዚህ ከፍተኛ አደጋ ሊፈጥሩ ይችላሉ። የዶክተር ዘነበ በየነን ሙያዊ ትንታኔ እዚህ ላይ ገታ አላድርገው፣ ግን እንመለስበታለን። ለመሆኑ በተለያየ ቦታ የሚገኙ ወጣቶች ማህበራዊ ሚዲያ በተለይ ቲክቶክ ላይ የሚሰራጩ ዘርን መሰረት ያደረጉ የጥላቻ ንግግሮችን ሲመለከቱ ምን ይሰማቸዋል? ስጋታቸውስ ምንድን ነው? የተወሰነውን ጠይቀናል። ጥላቻ ንግግር ሲባል አንድ መልክ ብቻ አይደለም ያለው የጥላቻ ንግግር ፊት ለፊት ያገኘውን ሰው በጥላቻ መናገር ብቻ ሳይሆን በግሩፕ የሃይማኖት ሊሆን ይችላል፣ የብሄር ሊሆን ይችላል፣ ስነ ልቦና ሊሆን ይችላል። የተለያዩ ማህበረሰቦች አሉ እንደ ግሩፕ አንድ አይነት ነገር የሚያስቡና እነዛ ላይ የጥላቻ ንግግር መናገር በአንድም ሆነ በሌላ መልኩ ጉዳቱ ከፍተኛ ነው የሚሆነው ተናጋሪው ላይ በቀጥታ ባይመጣም ሌሎች ሰዎች ላይ ነው ጉዳቱ የሚደርሰውና በጣም ያሳስበኛል። ለምሳሌ በኢትዮጵያ ውስጥ የሚታየው የጥላቻ ንግግር ብሔር ተኮር የሆነው በጣም ያሳስባል፣ በጣም ይጨንቃል። እንደውም አንዳንዴ ተናጋሪው የኢትዮጵያ አካል አይመስልም፣ ወይንም አንድ ሀገር ውስጥ የሚኖሩ ተስማምተው ለረጅም ጊዜ አብረው የኖሩ ማህበረሰቦች እስካይመስሉ ድረስ በጣም በጣም አስከፊ የሆኑ ጸያፍ ንግግሮች አሉ። ተናጋሪውን ግን በቀጥታ ያገኘው የተለያየ ቦታ ሌላ ቦታ ሊሆን ይችላል ግን ማህበራዊ ሚዲያው አምጥቶ ቤትህ ላይ ወይንም ደግሞ በተኛህበት ሞባይልን ስትከፍት የምታገኘው ነው ወይ ትራንስፖርት ላይ ሆነ እስቲ ልረፍ ብለህ ስትከፍት የምታገኘው ነው ወይ ደግሞ ስልክህን ልጆች ሲነካኩ የሚያገኙት ነው። እና ክፋቱ እንጂ ምንም ጥቅምም የለውም። ሲታሰብም መጀመሪያ የጥላቻ ንግግር ሲጀመር ክፋት እንጂ መልካም ነገር የለውም ብዬ አስባለሁ። እና በጣም ያሳስበኛል በኢትዮጵያ ላይ እየሆነ ያለው ነገርም የምናየው ነው። በትምህርት ቤት የሚታየው ፈተና ሲደርስ የሚታየው ዝምብር ግጭት ምናምን በአንድ ጊዜ የመጣ ሳይሆን በሶሻል ሚዲያ የመጣ ነው ብዬ ነው የማስበው። እና አብዱላዚዝ አህመድ እባላለሁ። በመጀመሪያ ደረጃ እንደዚህ አይነት ቪዲዮዎችን ለማየት እራሱ ጠንካራ ሞራል ይጠይቃል። ምክንያቱም እንደዚህ አይነት ቪዲዮዎችን ስታይ የሚፈጥርበት ስሜት ቪዲዮን ራሱ እንድትጨርሰው የሚያደርግ አይደለም። ግን እንደ ስሜት ስትገልጽልኝ አንደኛ ሰዎቹን ፐርሶናሊቲ መውረድ እንተው እና ሃይማኖት ተኮር ሲሆን በሚኖረውን የሃይማኖት መጠላላት ደረጃ ከፍ ያደርጋል ብዬ ስለማስብ ውስጤ ይረበሻል። አንዳንድ ጊዜ የራሴ የሃይማኖት ተከታዮች ደግሞ ሆነው ሳገኛቸው የበለጠ ስሜቱ ከፍ ይላል። ምክንያቱም ከምታምነው እምነትም አንጻር ይሆን ከምትከተለው መርህ አንጻር ሰዎች በዛ ደረጃ ፈንግጠው የሌሎችን እምነት ባይሄር ሌሎችም ነገሮች ሲነኩ ስታይ የሚሰማ ስሜት በጣም ይረብሻል። እኔ በበኩሌ እንደዚህ አይነት ነገሮችን ሳይ ቪዲዮን እንኳን ለመጨረስ አቅሙ የለኝም። ወደ ዶክተር ዘነበ ልመለስ። መፍትሄ ያሉትን እያጋሩን ነበር የገጠኋቸው። በመጀመሪያ ደረጃ እነዚህ ሰዎች ለጊዜው ሊደበቁ ይችሉ ይሆናል። ተደብቀው ማንነታቸውን፣ ሎኬሽናቸውን ሊፈልጉትን የጥላቻ መዝ ሊረጩ ይችላሉ። ይህ ግን የጊዜ ሁኔታ ነው። በነገራችን ላይ ምንም አይነት ቴክኖሎጂን ተጠቅሞ ወንጀል ሰርቶ አመጫለው የሚባሉበት ነ ያለፍን ይመስለኛል ምክንያቱም ቴክኖሎጂ እንደፈለገ አንድ ሰው ሀያም አካውንት ሰላሳም አካውንት ኖሮት የሚነዛውን መርዝ ጊዜ ሁኔታ ካልሆነ በስተቀር ቴክኖሎጂው በቂ የሆነ አቅም ስለፈጠረ የቱ ጋር ሆነው ምን እንደሚያደርጉ ማወቅ ይቻላል። ተጠያቂነት የሚመጣው ከዚህ ጋር አብሮ ስለሆነ ምክንያቱም እያንዳንዱ ሰው ለሚያደርገው ነገር ተጠያቂ ይሆናል። በተለይ ደግሞ የሰው ሕይወት በሚቀጥፍ ሁኔታ በሰው ለህብረተሰብ ዘንድ ጥላቻን፣ አለመተማመን በሚፈጥር ሁኔታ ላይ እነዚህ ሰዎች ተጠያቂ የማይሆኑበት ምንም ምክንያት የለም። አንዳንዴ ይህ የመናገር ነፃነት ነው የዛ አካል ነው የሚባል ነገር የለም። እኔ የመናገር ነፃነት ብዬ የምጠቀመው ነገር የሌሎችን የመኖር መብት በሚጋፋ መልኩ ሲጠቀምበት፣ ያ የመናገር መብት ያቆማል። ይህን ልናቅ ይገባል። ይሄ አብሶሉት የምንለው ፍሪደም የለም እንደ ህብረተሰብ ውጭም እንኑር ሀገር ውስጥም እንኑር ልናስብ የሚገባው ነገር ሀገራችንም ሰደድ እሳት ውስጥ እየለኮስን በሰደድ እሳት እያቃጠሉ ከዛ የሚመጣ ጥቅም ተጠቃሚዎች ነን ብለን የምናስብ ከሆነ ስህተት ነው። ስለዚህ ከእያንዳንዱ የህብረተሰብ ክፍል የሚጠበቅ ሚና አለ። ምሳሌ መደበቅ አይችሉም። ሰላሳም አካውንት ሃያም አካውንት ኖሯቸው ከየት የሚያደርጉት ቴክኖሎጂው በእንደዛ አይነት ሁኔታ ውስጥ አድርገው ሰርተው መደበቅ እንዳይችሉ ያደርጋቸዋል ብለዋል እና በኢትዮጵያ ማህበረሰብ ውስጥ እሱን የሚቆጣጠር የሚከታተል አካል በሌለበት መደበቅ ቻሉ አልቻሉ ምን ፋይዳ ይኖረዋል? እውነት ነው። በጣም ትክክለኛ ጥያቄ ነው። ምክንያቱም እነዚህ ሰዎች ጉዳት ካደረሱ በኋላ ምናልባት በከፍተኛ ቁጥር የሚገመት ህዝብ ላይ የመሞት የመፈናቀል፣ የመክሰል ጉዳት ካደረሱ በኋላ እነዚህ ሰዎች ተጠያቂ ቢሆኑ ምንም መፍትሄ ላያመጣ ይችላል የሞቱትን ሰዎች ላይመልስልን ይችላል የተፈናቀሉ አካል ጎዶሎ የሆኑ ሰዎች ሙሉ ስብ የሚያሉሰትልን አይችላል በትክክል ነው ከዛ በፊት ምንድን ነው መደረግ የሚገባው በመሰረቱ ሌሎች ሀገሮች የተጠቀሙባቸው እየጠቀሙባቸው ያሉ ነገሮች ዘዴዎች አሉ ምንድን ናቸው ለምሳሌ ጎረቤት ሀገር ኬንያ ይሄ ሜሚንግ ኤንድ ሼሚንግ የሚሉት ነገር አላቸው ለምሳሌ አንድ በጣም ፖፕላር የሆነ በጣም ብዙ ተከታይ ያለው የህብረተሰብ አንቺ የምንለው ወደ ጥላቻ ስከት በሚገባበት ጊዜ እነዛን ሰዎች አይደንቲፋይ አድርጎ ሚኒንግ ኤን ሼኒንግ እነዛ ሰዎች እንዳይከተሏቸው በማህበረሰብ ውግዘት እንዲደርስባቸው፣ በመንግስት ተጠያቂ እንዲሆኑ ማድረግ አንዳንድ የዓለም አቀፍ ሰብአዊ መብት ተሟጋጆች ራዳር ውስጥ እንዲገቡ የማድረግ እንደ እነዚህ እንደነዚህ አይነት ነገሮች ይደረጋሉ። ኔኒንግ ነው። ሌላው እነዚህ የህብረተሰብ አንቺዎች የምንላቸው ፖለቲከኞች፣ የሃይማኖት ድርጅቶች፣ የትምህርት ተቋማት፣ መገናኛ ብዙሀን እነዚህን አይደንቲፋይ እያደረጉ የህዝብ ማሳወቅ ከእነዚህ ምንጮች የሚገኙ መረጃዎች በሙሉ ህዝቡን ከህዝብ ጋር ለማጋጨት የህዝብን የሀገርን ሰላም ለመንሳት ከፍተኛ እልጭት እንዲመጣ የሚያደርጉ ስለሆነ እንዲጠነቀቁ ቀድሞ እየተከታተሉ ለህዝብ መረጃ ማጥረብ ኃላፊነት ያለባቸው ይመስለኛል። እኔ ሌሎችን ለፖለቲካ ቁመናቸው እንደሚጨነቁት ሁሉ የእንደዚህ አይነት ነገር ላይ ምን አይነት ነገር እንደሚደረግ አላውቅም። ምክንያቱም ከፍተኛ ኃላፊነት ያለው መንግስት ላይ ነው። ምክንያቱም መንግስት የመጀመሪያ ኃላፊነቱ የመንግስት ቁጥር አንድ ኃላፊነት የህዝብን በሰላም ወጥቶ በሰላም መግባት ማረጋገጥ ነው። እነዚህ ድርጅቶች፣ እነዚህ አካላቶች ደግሞ በመጀመሪያ ደረጃ የሚፈታተኑት ይሄንኑ የመንግስትን ቁጥር አንድ ተቀዳሚ ኃላፊነት በሰላም ወጥቶ በሰላም መግባት የሚለውን ነገር መፈታት ነው። ስለዚህ እነዚህ ህብረተሰቡን ብቻ ሳይሆን እየተፈታተኑ ያሉት መንግስትንም እየተፈታተኑ ነው ያሉት። የህብረተሰብ ቁጥር አንድ ጠላቶች ናቸው። የመንግስት ቁጥር አንድ ጠላቶች ናቸው። ስለዚህ መንግስት እነዚህንም ሰዎች አይደንቲፋይ ያደረጉ ውጭ የሚኖሩ ሀገር ውስጥ የሚኖሩ በተጠያቂነት እንዳያመጡ ማረጋገጥ ያስፈልጋል። ዘነበ መጀመሪያ ላይ እንዳልኩት የጥላቻ ንግግሮች፣ ስድቦች፣ ዘለፋዎች ነገሮች ሲነገሩ አንዱ ማህበረሰብ በአንዱ ለምሳሌ አንደኛው ማህበረሰብ እኔ ላይ ነው የተነጣጠረው ይላል፣ አንደኛው ማህበረሰብ እኔ ላይ ነው ይላል። ሁሉም የየራሱን ያነሳል። እንደው በእርስዎ ግምገማ በዚህ በማህበራዊ ሚዲያም ሆነ በስትሪም ሚዲያውም ላይ ይታያል እና የሚደረጉ ዘለፋዎች እውነትም በአንድ ላይ የተነጣጠሩ ናቸው ማለት ይቻላል ወይስ ሁሉንም የሚያዳርሱ ናቸው? በመሰረቱ እንደዚህ ነው ብሎ መናገር ራሱ ራሱ ጽናት የሚፈልግ ይመስለኛል። እስካሁን ድረስ በሙያው ላይ እንዳለ ሰው እንደታዘብኩት እንደ አንድ ሰው እይታ ነው እዚህ ጋር የሚሰጠው ሙያዊ ክንጠና። እስካሁን ድረስ ቅድም እንዳልኩት በአብዛኛው ህብረተሰብን ወክለናል እያሉ የሚናገሩ የሚዘልፉ ምናልባት ከዚህ ህብረተሰብ ጋር ምንም አይነት ግንኙነት የሌላቸው ሊሆኑ ይችላሉ። ሁሉም የዛ ህብረተሰብ ተወካዮች አይደሉም። ከዛ የወጡ አይደለም ብሎ መደበም አይደለም እዛ ጋ ሊሰመርበት ይገባል። ከዛ ህብረተሰብ የወጡ በጥላቻ የተሞሉ ከግል ጥቅማቸው እየዘለለ የማይመለከቱ ሰዎች እንዳሉ እናውቃለን። ይሄ ሊታወቅ ይገባል። ከዚህ በላይ ግን መስመር በለቀቀ ህብረተሰብን ስሜታዊ አድርጎ አንዱ በሌላው ላይ እንዲነሳ ደሊብረት የሚያደርጉ ሰዎችን ወደ በስተጀርባ ሄደሽ ብትመለከች እነዛ ሰዎች ፖስት የሚያደርጓቸውን ነገሮች ወደኋላ ሄደች ብትመለከች እንደገና ምልክቶቹንም ከመስመር ከላይ ላይ እይታ ወረግ ብለሽ በምትመለከችበት ሰዓት ከዛ ህብረተሰብ እንዳልወጩ በደንብ አድርገው የሚያሳዩ ብዙ ምልክቶች አሉ። እኔ ሀጎስ ነኝ ስላለ የትግራይ ህዝብ መሀል የወጣው ነኝ ማለት አይደለም። እኔ ለሚሳነኝ ስላልኩ ኔሰሰሪኩ ኦሮሞ ህዝብ የወጣው ነኝ ማለት አይደለም። እኔ ምናልባት አያሌው ኦር ኢትካል አማራ ስም ሀብታሙ የምንለው ተጠቅሜ ከአማራ ወጥቻለሁ ማለት አይደለም እና እዚ ጋር በጣም መጠንቀቅ ያለብን ይህም ሶሻል ሚዲያው የፈጠረው ትልቁ ትልቁ አደጋ ምንድና እያንዳንዳችን ማንነታችንን ደብቀን በስክሪን ጀርባ ሆነን የፈለግነውን ጥላቻ ከጠዋት እስከ ማታ እንድንሰኩ አስችሎናል እና እዚህ ጋር አይንክ እንዳረተሰብ ቆም ብለን ማየት የሚያስፈልገ ቢሆንስ። ለምሳሌ እንደተባለው ያ ግለሰብ እንደተባለው ከአማራ ማህበረሰብ፣ እንደተባለው ከኦሮሞን የወጣ ግለሰብ ቢሆንስ ማህበረሰብን መወከል ይችላል? እሱ ጋር በጣም በጣም ጥሩ ጥያቄ ነው። ማንም ሰው ማንም ሰው እኔ ፖለቲከኞቹንም ጭምር ነው ምለው የዚህ ሕብረተሰብ ተወካይ ነን ብለው ወንጀል ሲፈጽሙ ጥላቻ ሲሰብኩ ማየት በጣም በጣም ያሳዝናል። ምክንያቱም እኔ የትኛውም የፖለቲካ ስልጣን ይኖረን ማንዴት ይኖረን ያ ሕብረተሰብ እኔን የዚህን ሕብረተሰብ ዝለፍ፣ አዋርድ ለጥላቻ ለጦርነት አዘጋጅ ብሎ ስልጣን የሰጠ የለም። አይደለም እንደ አንድ ግለሰብ ውክልና ማለት ነው። ሲሆን ኢቭን ውክልና ያላቸው ሰዎች ያ ውክልና ጥላቻን ለመስበት አይደለም፣ ህዝብን ከህዝብ ጋር ለማጋጨት አይደለም። አንድ መሪ የሚባለው እኮ ህዝብን ከጥፋት የሚመልስ የሚያድን ነው እንጂ ወደ ገደል የሚፈት አይደለም። በእንደዚህ አይነት ሁኔታ የህዝብ ውክልና ቢኖረኝስ እንዴት ጊዜ ነው አንድ በሽተኛ ህሚናውን የታመመ አንድ ሰው በጥላቻ የተሞላ አንድ ሰው ተነስቶ አንድን ማህበረሰብ ሙሉ ለሙሉ ሲሰዱ አይ የለ ህብረተሰብ ተወካይ ነው ልምን የምንችለው ይህ እኮ በኢትዮጵያ አደለም በአለም ያልተለመደ ነገር እኮ ነው እንዴት ነው እዚህ ደረጃ ላይ ልንደርስ የቻልነው ሲሆን እንዴት ነው እነዚህ ሰዎች የማህበረሰቡ ውክልና የሚኖራቸው እንደዚህ አይነት አእምሮን የታመመ በጥላቻ የተሞላ ሰው እኔ በጣም ይቅርታ አድርግልኝ ና አይደለም፣ የህብረተሰብ ተወካይ ይቅርና የህብረተሰብ ማፈሪያ ማሳፈሪያዎች ናቸው። እና እዚህ ጋር በጣም ልንጠነቀቅ የሚገባ ነገር ነው። እንደዛ አይነት ውክልና እንኳን ያላቸው ሰዎች ህብረተሰብን እንደማይወክሉ ማወቅ እነዚህ የተሰነዘሩ ስድቦች ከዛ ህብረተሰብ ይልቅ የሚሳደበውን ሰው ማንነት የሚገልጹ እንደሆኑ ማወቅ ይገባናል። እዚህ ጋር ነው ህብረተሰብ ላይ መስራት የሚገባው። ከየትኛውም ህብረተሰብ ወጥቻለሁ የሚል በሙሉ የዛን ህብረተሰብ ውክልና የለው፤ ይህንን ጥላቻ ለማስፋፋት ላይሰንስ እየሰጠ ነው። እውቅና እየሰጠን ነው ነው። እንደዚህማ እንደዚህ አይነት ነገሮች ተገባ ዘነበ፣ እንግዲህ እያጠቃለል ነው ምንድንሄድ። ሌላው እንደዚህ ሰልፍ ላይ ሰልፍ ሲል በሚደረግበት ጊዜ የተቃውሞ ሰልፎች በተለያየ ቦታ በሚደረጉበት ጊዜ ለምሳሌ መንግስትን የሚቃወሙ ከሆኑ ስልጣን ላይ ያለው መንግስት ይወክለዋል የሚባለውን ብሔር አብሮ የመውቀስ የመናገር አላስፈላጊ ቃላቶችን የመሰንዘር ነገሮች ይሰማሉ ማለት። በሚቀረጹ ቪዲዮዎችም ለዘገባን በምንሄድበት ጊዜ የምናየው ነገር አለ እና እንደው ለማህበረሰቡ እንዲህ ካሉ ንግግሮች ቆጠብ የሚገባው ደግሞ ለምን እንደሆነ ሊያስገነዝቡልን ይችላሉ። ቅድም እንዳልኩት ሁሌ በእንደዚህ አይነት ምሳሌ የሚሰጠው አንፎርችነትሊ የሩዋንዳ በቅርቡ ደግሞ የዚህ ማይንማር ጉዳይ ነው። ማይንማር አንድ የሚሊተሪ ከዛም ደግሞ የዚህ የቡዳይዝም እምነት ተከታይ የሆነ መሪ የተናገረው ንግግር ነው። ማይንማር ላይ እንደዚህ አይነት እንችት እንዲመጣ ያደረገው ሙስሊሞች ላይ፣ ሩዋንዳ ላይ በተደጋጋሚ ቱትሲዎችን ታርጌት የሚያደርግ የጥላቻ ንግግር በተለይ ደግሞ በአንድ ወቅት በመጨረሻው ሰዓት ላይ ጊዜያዊ ጠቅላይ ሚኒስትር የነበረ ሰው ስብሰባዎች ላይ ያደረጋቸው ንግግሮች ናቸው። ሰውን ስሜታዊ አድርጎ ምናልባት አውሬም ይፈጽመዋል የማንለው አይነት ወንጀል እንዲፈጽም ያደረገው አንዳንዴ የጥላቻ ንግግሮች እንደ አልኮል፣ እንደ ድራግ ሰዎችን የማስተር አቅም ያላቸው ይመስለኛል። ከታሪክ የተመለከትነው ከእነዚህ ከጠቀስኳቸው ኬዞች ያየነው ነገር ቢኖር እንደልሳ ምክንያቱም የሰው ልጅ እንዴት እንዲህ ሊያደርግ ይችላል። እኔ ሩዋንዳ ላይ ባደረግኩት ጥናት ሰዎች እንዲህ አይነት ወንጀል ላይ የተሳተፉትንም ሰዎች ከዛ ወንጀል የተረፉትንም ሰዎች የማናገር እድል አጋጥሞኝ ነበረ እና እነዚህ ሰዎች ወንጀሉን ከፈጸሙ በኋላ አንዳንዶቹ እርግጥ አሁንም ጥላቻ የተሞላባቸው ሰዎች አሉ፣ እስር ቤት ውስጥ ህንቶች ሆናል። አንዳንዶቹ ከመጸጸታቸው የተነሳ እንዴት እንደዛ አይነት ነገር እንዳደረግኩ አሁን ለራሴ እንኳን ልመልሰው አልችልም፣ ማወቅ አልችልም። ሚኒስትር እንደገ በኋላ ቀሩ። ይሄ ኢቭል ስፒሪት የምንለው ነገር ፕሮሰስ አርጎኝ ነበረ የሚሉት ነገር አላቸው። ከዚህ የምንረዳው ነገር ምንድን ነው? እነዚህ የጥላቻ ንግግሮች የትም ይደረጉ፣ የትም በማንም ይደረጉ፣ በማንም ሰዎችን ስሜታዊ የማድረግ አቅማቸው በጣም በጣም ትልቅ ነው። ስለዚህ አንዳንድ የፖለቲካ መሪዎቻችን ላይ ችግር ካለ እነዛን ሰዎች ፐርሶናሊ ታርጌት ማድረግ አድሬስ ማድረግ ነው እንጂ እነሱ የመጡበትን ህብረተሰብ አብሮ መጨፍለቅ እና ያንን ህብረተሰብ አደጋ ላይ እንዲወድቅ ማድረግ ምን ያህል ከወንጀሉ የከፋ ወንጀል እንደሆነ ልናቅ ይገባል። የመጣንበት መንገድ በቤተሰባችን ፖለቲካችን የተደራጀበት ስርዓት ይሄ የጎሳ ፖለቲካ በጎሳ ላይ የተደራጀ ፖለቲካና አስተሳሰብ እስካልጨፋ ድረስ እነዚህ ነገሮች ይተፋሉ ብሎ ማሰብ በጣም የዋህነት ይመስለኛል። ለዚህ ነው ለእያንዳንዱ ነገር አንዳንድ ሰው ሰርቆ በተያዘበት ሰዓት እንኳን ሰርቆ ሲያዝ እኮ የተያዘው የዚህ ህብረተሰብ ስለሆነ ነው የዚህ ጎሳ ስለሆነ ነው። ሌብነት እኮ ጎሳ የለውም። ወንጀል እኮ ጎሳ የለውም ቀለም የለውም፣ ሃይማኖት የለውም፣ ድንበር የለውም። ከስሜት እስካልወጣ ጊዜ ድረስ ሁላችንም ተያይዘን ወደምናልቅበት መንገድ ነው የምንለው እንጂ የእንደዚህ አይነት መንገድ ማንንም አሸናፊ ማንንም ተጠቃሚ አደርገውም። ሁላችንም ተሸናፊዎች ነው። ሁላችንም ዶክተር ዘነበ በጣም አመሰግናለሁ ለተነሱት ሐሳቦች ጥሩ ማብራሪያ ሰጥተውናል። ይሄን ውይይት በጣም ጠቃሚ ሊያደርገው የሚችለው ከሌሎች ሰዎች ጋር አሳታፊ የሆነ ውይይት ብናደርግ ነው እና ለዛ ቀጠሮ እንደው ፈቃደኛ እንደሚሆኑ እርግጠኛ ነው። ለዛሬ ግን ላመስግኖት ርስጥልኝ እኔም መምህር ዶክተር ዘነበ በየንና ጽዮንን እናመሰግናለን። ዝግጅታችን ከአሜሪካ ድምፅ እንደቀጠለ ነው። ቀጣዩ ዝግጅታችን ደግሞ ውለታ የተሰኘ የተለያዩ ሕጋዊ የንግድ እና የውል ሰነዶችን በዲጂታል ቪዲዮ መፈረም የሚያስችል ቴክኖሎጂ መሰራቱን የሚያወሳ ነው። ሌሊ፣ ቀደም ሲል ጠቆም ያደረግሽው የቴክኖሎጂ ተቋም ውለታ ይባላል። የቴክኖሎጂው መስራች እና የድርጅቱ ዋና ስራ አስፈጻሚ አቶ ኬብሮን ደጀኔ በዚህ ጉዳይ ላይ አወያይተናል። ውለታ እንግዲህ ስራውን የጀመረው በዚህ ሳምንት መሆኑን አቶ ኬብሮን ቢገልጹልንም ይህንን ቴክኖሎጂ ቀደም ሲል ቪዲቸር በሚል የውክልናና የጉዞ ሰነዶችን ከርቀት ሆኖ በመፈረም የሚያስችለውን ይህን ቴክኖሎጂ በተወሰነም ደረጃ ቢሆን ስራ ላይ መዋላቸው ይታወቃል። አሁን በግለሰቦች ደረጃ ብቻ ሳይሆን ለድርጅቶችም ሆነ በተለያዩ ቋንቋዎች አገልግሎት የሚሰጥ መሆኑንም አቶ ኬብሮን ገልጸዋል። በዚህ ጉዳይ ላይ ያነጋገርካቸው ደረጃ አንተ ስለሆንክ በቀጥታ ወደዚያው ንለፍ። ናይስጥልን። አቶ ኬብሮን ደጀኔ የውለታ አገልግሎት በዚህ ሳምንት ስራ መጀመሩን ገልጻቸዋል። በሱ ዙሪያ ነው አብረን የምንቆየው። በቅድሚያ አብረውን ለመሆን ፈቃደኛ ስለሆኑ በጣም አመሰግናለሁኝ። ይህም እድሉን ስለሰጣቸው አመሰግናለሁ። ውለታ ምንድን ነው? የሚሰጣቸው አገልግሎቶች ምንድን ናቸው? ሁለታ ዲጂታል መተግበሪያ ነው። ይህ ሁለታ ማለት አንድ ኩባንያ ወይ ግለሰብ ሁሉን ከየትም ቦታ ሆነው ቀላል መዋዋል የሚያስችል መተግበሪያ ነው። ይሄም ቦታ በህግ ፖርትድ የሆነና በኢትዮጵያም በአለም አቀፍም ህግ ዲጂታል የምንፈራረመው ዶኪመንት ህጋዊነቱን እያከበረ መተግበሪያ ፕላትፎርም ነው። ከዚህ በፊት ተመሳሳይ አገልግሎት የሚሰጥ የቪዲቸር አገልግሎት ነበራችሁ። ይሄኛው በምን ይለያል? ምን አዲስ ነገር አለው? ሁለታ የቪዲቸር ፕሮዳክት ነው። አንድ አይነት ቴክኖሎጂ ነው የምንጠቀመው። አገልግሎቶቹ ብቻ አይነቶች ነው የሚለያዩት። ከዚህ በፊት ስንሰራ የነበረው ለዳያስፖራ የፓስፖርት ያለው ካርድ፣ ውክልና፣ ዶክመንት ኦርየንቴሽን አገልግሎት ነበሩ። እነዛን አሁን በጠቅላ በአለም ላይ ከብሬዱን ጨርሰን አሁን ወደ ኢዳ ማርኬት ሁለታን ይዘን እንቀርበናል። ታም ቤዚክሊ ኢኮኖሚውን ፋሲሊቴት ፊድ እንዲጨምርለት የሚያደረግ ፕላትፎርም ነው። ምን ችግሮችን ያስወግዳል? ይሄ ምን መፍትሄዎችንስ ያመጣል? ሁለታ አንደኛ ነገር አንድ ብዝነስ ኤፌክቲቭነቱ የሚታየው ፈጣንነቱ ቶሎ ማለቁ ቶሎ ዲል መዝጋቱ፣ ኳሊቲ ስራ መስራቱ ነው። እኛ አሁን ፎከስ የምናደርገው አንድን ቢዝነስ እንዴት አድርገን ስራቸውን ልናቃልላት እንችላለን። አሁን ለምሳሌ ከአዲስ አበባ ባህር ዳር የሚፈራረም ከሆነ ውል ማኑዋል ፕሮሰስ ከሆነ በመኪና ተልኮ በሞተር ተልኮ እስከሚፈራረም አራት አምስት ቀን ይፈጃል። ይሄ ግን ልርልያ ሶፍትዌሩ ላይሎደ ከተጫነ በኋላ በኔክስት ሰከንድ ሰውዬው ይደርሷል። ፈርመው በቪዲዮ ቃል ማላ እኔ ኬብሮን ደጀኔ በሰነድ ቁጥር አንድ ሁለት ሶስት አራት አምስት ተስማምቻለሁ ብሎ ራሱን ይቀዳና መልሶ ለላኪው ይደርሰዋል ያላኪ ስራ ለማድረግ ይችላል። ስለዚህ እኛ ሁለት የሚቀርፈ ፔፐር ወርክ ቀስ ብሎ የሚካሄደውን የቢዝነስ ኢንቫይሮመንት ማፋጠት፣ ሴኪሪቲውን ማምጣት እና ለሰውም ቀላል ቢዝነስ ኢንቫይሮመንት ለማዘጋጀት መስራት። ተጠቃሚዎቹ እነማ ናቸው? ግለሰቦች ብቻ ናቸው ወይስ ድርጅቶች ናቸው? ዋናው ተጠቃሚዎችን የሚሆኑት ድርጅቶች ናቸው። ግለሰቦችም ለቢዝነሶቻቸው ሊገለገል ይችላሉ። ግን ለኛ ታርጌት ህዝብ መንግስትና ግለሰቦች ናቸው። ላይክ እንደ ባንክ ኢንሹራንስ፣ ስሞል ኤንጂኦዎች አርክቴክቸር ሁሉም እነዚህ ነገሮች የኛ ተጠቃሚ ነው የሚሆኑ ለክላይንቶቻቸው ዶኪመንት የሚልኩ እና ኮንትራት የሚፈራረም ሰው በጠቅላላ ክላይንታችን ነው። መንግስታዊ የሆኑ ድርጅቶች ምን ያህል ተባባሪ ወይም ፈቃደኛ ናቸው? ምን ያህል ህጋዊ ነው ይሄ አገልግሎት? እስከዛሬ በሰራ ነው፣ ውጭ ጉዳይ ላይ በመቶ ሺ የሚቆጠሩ ውክልና ሰርተናል። ውክልና ማለት እንዲሁም ዋናውና ትልቁ ዴንጀረስ ዶኪመንት ነው። የራሱ ዶኪመንት በውጭ ጉዳይ ለመላው ዳያስፖራ ለኢትዮጵያ ኢምፕሊመንት ሊሆን በውጭ ጉዳይም በውልና ማስረጃም ተቀባይነት አግኝቶ ለፓ ሶስት ዓመት ሰርተናል እዚህ ላይ እና እስከ ዛሬ እንዲያውም፣ ዚሮ ፍሮድ የለም። ዚሮ ፍሮድ ምንም አይነት የለንም። ያንን ፕሮሰስ እያከታተልን ነው። ሁለታም አንድ አይነት ቴክኖሎጂ አንድ አይነት ፕሪንሲፓል በኢትዮጵያ በአዋጅ የተደገፈ መሆኑ አዋጁን ማሰብሰበ ሁለት ፕሮክላሜሽን ማሰብሰበ ሁለት ከዛም አልፎ ደግሞ የቢዝነስ ህጉ አዲስ የቢዝነስ ፕሮክላሜሽን ደግፎ ኦልሬዲ ውለታ ኦልሬዲ ትግሮት እያፈራረመ ነው ህጋዊነቱም በፍርድ ቤትም መላው መንግስት አካልም ተቀባይነት ነው ደህንነቱ ምን ያህል የተጠበቀ ነው እንግዲህ እስከዛሬ የሰራናቸው ስራዎች በጠቅ ሴንስቲቭ የሚባሉ ስራዎች ናቸው በተለይ የፓስፖርት እድሳትና ፓስፖርት አዲስ መፍታት ከሁሉም በብሔራዊ ደህንነት ስር የነበረ ኢሚግሬሽን በብሔራዊ ደህንነት ስር የነበረ ሴኪሪቲውንም ከዛሬ እስከ ዛሬ ምንም አይነት ችግር አልቀጠመንም። አንድ አይነት ቴክኖሎጂ አንድ አይነት ኢንፍራስትራክቸር ስኪማችንም እያጠናከርን እየሄድን ያለ ነው። ስኪ ማለት በየጊዜው የሚሰራበት ነገር ነው እንጂ አንድ የሰርተና ብለን የምንተው አይደለም። ሁለተኛ ነገር ዶኪመንቱ የክላይንቱ ውሳኔ ነው። ከፈለገኛ ፕላትፎርም ላይ ያስቀምጠዋል፣ ከፈለገ ራሳቸው ፕላትፎርም ላይ ያስቀምጠዋል። ስለዚህ ክላይንቱ ሙሉ መብት አለው እንዴት አድርጎ ዶኪመንቱን ስኪር እንደሚያደርግ ከፈለገው በኛ ኢንፍራስትራክቸር ከፈለጉ በራሳቸው ይሄንን አገልግሎት ለመጠቀም ለምሳሌ ቪዲዮ ያስፈልጋል ወይስ በፎቶግራፍ ብቻ ማድረግ ይቻላል ወይስ ምንድን ነው የሚያስፈልገው? ይህን አገልግሎት ለመጠቀም የቪዲቸር ቴክኖሎጂ ዋናው ቴክኖሎጂ የቪዲዮ ፊርማ ነው። ከዛ በኋላ መታወቂያ አፕሎድ አድርገው መታወቂያውን ማቻር፣ ግን አይደንቲቲ ከሩቅ አይደንቲቲ ቫሊዴሽን ነው ዋናው ስራችን፣ ከኢሲግኔቸር እና ዲጂታል ሲግኔቸር ኮምባይንድ ሆነው ይሄ ነገር የሚያስፈልገው ስማርትፎን ነው። ሰውየው ከተላከለት በኋላ ከኮምፒውተር ላይ ዶክመንት ይላካል አይፎን ወይ አንድሮይድ ላይ ከፈት ከዛ በኋላ ኦልሞስት ኤኒ ስልክ ስማርት የሆነ ስልክ ካሜራ ያለው ሰልፊ መቅጣት የሚችል በዛ መፈርሞታል። ይህን አገልግሎት የምትሰጡት ኢትዮጵያ ውስጥ ብቻ ነው ወይስ ከኢትዮጵያም ውጭ ይሰጣል? ሁለት ዛ ያደርግ ነው ለመላው አፍሪካ ነው። ሰባት ቋንቋዎች ከበር አርገን ነው ስራ የጀመርን ያለ ነው። እነዚህም ቋንቋዎች ውስጥ የኢትዮጵያ ቋንቋዎች አሉ ላይክ አማርኛ፣ ኦሮምኛ፣ ትግርኛ፣ ማልኛ እና አፋርኛ ከበር እያደረግ ነው ያለው። ከዛ በኋላ ከዛ ደግሞ ፈረንሳይኛ እና አረብኛም ከቨር እያደረገ ነው። ሌሎችም ቋንቋ በፊት ከቨር እናደርጋለን ግን መላው ማስጠቀያ ብቻ ሳይሆን ለአፍሪካ ማርኬት ነው ዲዛይን የተደረገው። በኢትዮጵያ ብቻ ነው ወይስ በሌሎችም ሀገሮች ይሰራል ይሄ አገልግሎት? ይሄ አገልግሎት የሰራ ነው ለኢትዮጵያ ብቻ ሳይሆን ለመላው አፍሪካ እና ለመላው ዓለም ኮምፕላይንት እንዲሆን አድርገን ነው ዲዛይን ያደረግነው። ስለዚህ ይህንንም ኮምፕላይ ለማድረግ የሰራናቸው ስራ ከኢሲግኒቸር አክት ጋር ከብዙ ሀገር ሕጎች የዲጂታል ሲግኒቸር እና ኢሲግኒቸር ሕጎች ጋር በማጣመር ኮምፕላይ እንዲያደርግ፣ ሁለተኛ ነገር ደግሞ በቋንቋዎቹ ራሱ ስድስት ሰባት ቋንቋዎች ሰፖርት እንዲያደርግ አድርገን ነው የሰራ ነው ከዚህ በፊትም ቪዲቸር በተወሰነ ደረጃም ቢሆን ተጠቃሚዎች ነበራችሁ። አገልግሎት ሲሰጡ ነበረ። የነበረው ተቀባይነት ምን ያህል ነበር? ለምን ያህል ሰዎች ነበረ ይዳረስ የነበረው የሰጣችሁት አገልግሎት? እስከዛሬ ኢትዮጵያ ላይ በሰራ ነው ስራ ዲያስፖራውን የዲያስፖራውን ሰርቪስ ነበር ከበር ያደረግነው። በውክልና ነበር የጀመርነው። ውክልናውም ኤክስትሪምሊ ሰክሰስፉል ሆኖ ከአለም እንደውም ፈጣን። ዛሬ ውክልና ተሰጠው ከአሜሪካ ወይ ከዩሮፕ ወይም ከመላው ምስራቅ ኤዥያ በነጋታው አዲስ አበባ ደርሰው ስራቸው ይፈጽማል። ከዛም አልፎ ፓስፖርት ፓስፖርት የሎ ካርድ ዶኪመንት ኦተንቲኬሽን ለመላው አለም መቶ ስልሳ ስምንት ሀገር ላይ ከበር እያደረግን ነው እነዚህም በትራንዛክሽን ብናያቸው ከሰባት መቶ እስከ ስምንት መቶ ሺህ የሆኑ ዳያስፖሮችን አገልግለናል ባለፉት ሶስት አራት አመት በጣም አመሰግናለሁኝ አቶ ኬብሮን እኔም በጣም አመሰግናለሁ ቪኦኤ እድል ስለሰጠኝ መልካም ቀን ይላችሁ መልካም ቀን አሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን በሁለት ሳምንት አንዴ ወደ እናንተ የሚደርሰውን የመስታወት መሰናዷችንን ነው እየተከታተላችሁት ያላችሁት። በአሜሪካ ድምፅ የሚተላለፉ ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ በቀጥታ መከታተል ትችላላችሁ። አት ቪኦኤ አማሪክ የፌስቡክ ሃሽታግ ቪኦኤ አማሪክ የትዊተር ገጻችን ነው። ተከተሉን፣ አስተያየቶቻችሁንም አጋሩን። ተከታዩ ዝግጅታችን ደግሞ የኢትዮጵያ አትሌቲክስ ባለ ውለታዎችን ለማሰብ በማለም ስለተደረገው የአምስት ኪሎ ሜትር ሩጫ የሚዳስስ ነው። እንደተለመደው ወደዛ ከማለፋችን በፊት ግን አንድ ዜማ እንጋብዛችኋለን። ደረጀም አዘጋጅቶታል። ዳግማዊ ታምራት ደስታ ንገሪኝ ይላል። በነገራችን ላይ ይህ ልጅ ግር ድምፃዊ የድምፃዊ ታምራት ደስታ ልጅ ነው። ልክነ ታዋቂው ድምፃዊ ታምራት ደስታ እንግዲህ ዛሬ በህይወት ባይኖርም አንዳንዶች አባት በልጅ ውስጥ ይኖራል እንደሚሉት አባባል ይህ ጥሩ ማስረጃ ይሆናል። እንግዲህ ታምራትን እያሰብን ወደ ዜማው እንለፍ። መኮሳተር ሳከር ካስፈለገ ውዴ ወይ ጉዴ ይከብሪ ነበርሽ ክስና ዘውዴ ታምራት ደስታን ልጅ ዳግማዊ ታምራት ደስታን እናመሰግናለን። አሁን ወደ ተከታዩ የሰሜን አሜሪካ የኢትዮጵያውያን የስፖርት ዝግጅት እናልፋለን። የኢትዮጵያ አትሌቲክስ ባለውለታዎችን ለማሰብ ያለመ የአምስት ኪሎ ሜትር የአብሮነት ሩጫ ውድድር በቀጣዩ ሳምንት በዳላስ ቴክሳስ እንደሚደረግ አዘጋጆቹ አስታውቀዋል። በሰሜን አሜሪካ የኢትዮጵያውያን የስፖርት ፌዴሬሽን ዓመታዊ ፌስቲቫል ውስጥ የተካተተውን ውድድር ትውልደ ኢትዮጵያውያንን በስፖርታዊ ወንድማማችነት መንፈስ የማስተሳሰር ዓላማ እንዳለውም ከአዘጋጆቹ ሰምተናል። ስለ ውድድሩ ይዘትና ፋይዳ የበለጠ ለማወቅ የውድድሩን አዘጋጅ የድንቅ ኢትዮጵያ ተቋም ኃላፊ አቶ ኤርሚያስ አየለን እንዲሁም የኦሎምፒክ ባለድል አትሌት አሰፋ መዝገቡን ሀብታሙ ስዩም በስልክ አነጋግሯል። አቶ ኤርሚያስ አስቀድሞ ስለ ውድድሩ ዓላማ ይነግረናል። በዋናነት እንደሚታወቀው ከስፖርቶች ሁሉ አትሌቲክስ ለኢትዮጵያ ልዩ ቦታ አለውና የኢትዮጵያን አትሌቲክስ ባህል እንዘክር የሚል ሰፋ ያለ መልእክት ይዘን ነው በየአመቱ ውድድሩን የምናደርገው። ዘንድሮ ግን በዋናነት የኢትዮጵያን አትሌቲክስ አባቶች እንዘክር በሚል አትሌት አበበ ብቂላን ጨምሮ የመጀመሪያዎቹ ማሞ ወልዴን የሁለቱም ደግሞ አሰልጣኝ የነበረውን ስዊድናዊው ኦነኒስካንን እና ጋሽር ነቃቸውን ጋሽር ነቃቸውን ብዙ ሰው በእግር ኳሱ ነው የሚያውቃቸው። ግን የስፖርት የኢትዮጵያ ስፖርትም ኮሚሽነር ሆነው ሰርተዋል። ኦሊምፒክ ላይ ሰፊ ሚና ነበራቸው እና እነዚህን አራት ሰዎች የኢትዮጵያ አትሌቲክስ አባቶች ብለን እነሱን ለመዘከር ነው እና በየአመቱ የኢትዮጵያን አትሌቲክስ ባህል የምንዘክርበት ግን የተለያዩ ለዚህ አሁን ላለንበት ደረጃ በቁ አትሌቶቻችንን የምናስታውስበት፣ እዚህ ደግሞ ለሚወለዱ እና እዚህ ወጣት ለሆኑ ትውልድ ኢትዮጵያውያን ቤተሰቦቻቸው ኢትዮጵያውያን የሆኑ ኢትዮጵያውያን ማሸነፍ ይችላሉ ጠንካራ ናቸው የሚለውን አትሌቶቻችን እስካሁን ዓለምን ያሸነፉ የማሸነፍን የጽናትን ምሳሌ ስለሆኑ ያንን በቅርበት እንዲያገኟቸው አትሌቲክሱ ያግዛል። ስብናንም ለመቅረጽ በራስ መተማመንን ብለን እንግዲህ በዛ ዙሪያ ነው ውድድሮቹን የምናደርገው። የዘንድሮ ውድድር ምን ያክል ርቀት የሚያካልል ነው? ስለ አጠቃላይ ስለ ውድድሩ ይዘት እስቲ ጠቅለል አድርገን ንገረን። ለሁለት ከፍለነዋል ውድድሩን የአምስት ኪሎ ሜትር ሩጫ በና እዚህ በብዛት በማይል ነው የሚቆጠረው። ሶስት ነጥብ አንድ ማይል የሆነ ያዋቂ፣ ሌላ ደግሞ አንድ ማይል ወይም አንድ ነጥብ ስድስት ኪሎ ሜትር የሆነ ደግሞ የልጆች ውድድር አለን። እንግዲህ የልጆቹንም እንደዚሁ በየእድሜ ከፋፍለ ነው አምና ወጣ እንደ ልጆች ብቻ ነው የነበረን። ግን ያው ልጆች ሲባል ከአስራ ሁለት ዓመት በታች፣ ከስምንት ዓመት በታች እና ከአምስት ዓመት በታች ብለን በሶስት እድሜ ወንድ ሴት ከፋፍለን ነው የምናደርገው። የአዋቂውንም አምና ወጣ አንድ ነበር። ዘንድሮ የሲኒየርስ ተብሎ ከአምሳ ዓመት በላይ ደግሞ የሆኑ ሰዎች እንደዚሁ አሸናፊ የምናደርግበትን ዝግጅት አድርገናል። ውድድሩ እዛው የአርባኛው የኤስ ኤፍ ኤን ኤ የስፖርት ፌስቲቫል የሚደረግበት የዋይሊ ስቴዲየም እዛው ሆን ላይ ነው። ሁለት ደቂቃ ስለዚህ ረጅም ርቀት ማድረግ አልፈለግንም። ምክንያቱም ያው ሰው ፍላጎቱ መሀከለኛ የሆነ ርቀት ስለሆነ በዛ መልኩ ነው እንግዲህ ውድድሩን ያዘጋጀ ነው። ባለፈው ዓመት ከጀመራችሁ ወዲህ በአትሌቲክሱ ዘርፍ እውቅ የሆኑ ትውልደ ኢትዮጵያውያንን እንዲሁም ኢትዮጵያውያንንም ወደ መድረኩ ትጋብዛላችሁ፣ ከታዳጊ ትውልደ ኢትዮጵያን ጋርም ታስተዋውቃላችሁ። ዘንድሮስ የጋበዛችኋቸው በዚህ ውድድር ላይ ተሳታፊ እንዲሆኑ የመረጣችኋቸው ሰዎች ይኖሩ ይሆን? እንግዲህ ምንድነው ዘንድሮ ተገጣጥሞልን፣ ኢትዮጵያ ስፖርት ፌዴሬሽን በአሜሪካ ከጋበዟቸው ክብር እንግዶች ውስጥ ዱሻን በልሸቱ ቱራ አንዱ የክብር እንግዳችን ናቸውና እሳቸው ይመጣሉ። በፌዴሬሽኑ በዋናነት እግር ኳሱ ላይ ተጋባዥ ሆነው በእኛ በኩል ደግሞ ለዚህ ለአትሌቱ ስፔሲፊካሊ አምና እንደሚታወሰው መሰረት ደፋር መታለን ነበር። ዘንድሮ ሰንበሬ ተፈሪ ከሁለት ሳምንት በፊት የኒውዮርክ ሚኒ አስር ኪሎ ሜትር ሩጫን አሸንፋለች። አሁን ፎርዝ ኦፍ ጁላይ ላይ ደግሞ በአሜሪካ ትልቁ የአስር ኪሎ ሜትር ውድድር የፒች ትሪ አስር ኪሎ ሜትር ሀምሳ ሺህ ሰው የሚሮጡበት አትላንታ፣ እዛ ላይ ተሳትፋ በሰባተኛ ሩጫ ላይ ትመጣለች። ችግር ሰንበሬ አምናም ያንን ውድድር ኒውዮርክንም ያሸነፈች ነች። ዘንድሮ ኒውዮርክን ደግማለች አትላንታንም የፒችትሪን አስር ኪሎ ሜትር ሩጫ አሸንፋ የክብር እንግዳችን ትሆናለች ብለን እንጠብቃለን። እንግዲህ በዚህ ስፖርታዊ ክንውል ላይ ተሳታፊ የሚሆኑ ትውልድ ኢትዮጵያውያን ውድድሩ እንዲሳካ በማድረግ ረገድ እያላቸው ሚና ምን ያክል ነው? በምን መንገድ ነው ሊሳተፉ የሚችሉ? በአጠቃላይ ከውድድሩ ጋር በተገናኘ ልታስተላለፈው የምትፈልገው መልእክት ካለ ኢትዮጵያ ስፖርት ፌዴሬሽን በአሜሪካ በየአመቱ እንግዲህ ዘንድሮ አርባ አመት ድረስ መጥቷልና ብዙ ኢትዮጵያውያን እዚህ የተወለዱ አሉ። እንግዲህ አርባ ዓመት ረጅም ጊዜ ነው፣ እና ባህላቸውን የምግብ የሙዚቃ፣ የሌላውን የሚያደርጉበት ነው፣ እና ያው አትሌቲክስም አሁን ተጨምሯል። አትሌቲክሱ ደግሞ ክፍት ነው ለሁሉ ሰው፣ የግድ ሩጫ ብቻ አይደለም። ዱብዱብ ዱብ የሚልም ሰው ወክም የሚያደርግም ሰው መሳተፍ ይችላል፣ እና ያው አትሌቲክስ ትልቅ ባህላችን እንደመሆኑ በዓለም ላይ ቤተሰቦች ልጆቻቸውን ይዘው መተው አብረው እንዲሳተፉ የማይሳተፉት ደግሞ ነው ለሚሳተፍ ሰው መረጃውን እንዲያስተላልፉ ነው። ምክንያቱም ያው ዘንድሮ ሁለተኛ ነው። ቀስ ቀስ እያለ ነው። ሌላው የኦንላይን ምዝገባም ጀምረናል። እንግዲህ ኤስ ኤፍ ኤ ዝግጅት ከጁላይ ሁለት እስከ ስምንት ድረስ ነው የሚደረገው። ከመክፈቻው ቀን ጀምሮም የተወሰኑ ቦታዎች እዛው ፌስቲቫል ነው ይኖረናል። ኦንላይንም ምዝገባ ስለጀመርን እንግዲህ ያልተመዘገቡ ሰዎችና ፍላጎት ያላቸው ሰዎች እንዲመዘገቡ ና የውድድሩ ላይ እንዲሳተፉ ጥሪያችንን እናቀርባለን እርሚያስ አየለ በእጅጉ አመሰግናለሁ ራን ዩ ኤስ ኤ ስለተሰኘው በቅርቡ ስለሚደረግ ትውልደ ኢትዮጵያውያን ይሳተፉበታል ተብሎ ስለሚጠበቀው የሩጫ ውድድር ስለነገርከን ስለ አላማውም ስላስረዳህን በእጅጉ አመሰግናለሁ መልካም እድል እንዲገጥማችሁ እመኝልሃለሁ በጣም አመሰግናለሁ ሀብታሙ እንግዲህ በእኔ በኩል ያለውን ጨርሻ አለው ከአሰፋ ጋር አጠር ያለ የተወሰዱ ጥያቄዎች ካለ ወደ አሰፋ አስተላልፈሃል። አትሌት አሰፋ መዝገቡ ስላገኘሁ በጣም ደስ ብሎኛል። በስልክ ሁሉ ነገር እንዴት ነው? ሁሉ ሰላም እግዚአብሔር ይመስገን። እኔም በጣም ስላገኝ በጣም ደስ ብሎኛል። ዛሬ የተገናኘነው ራን ዩ ኤስ ኤ የተሰኘው የሩጫ ውድድር በሚደረግበት ቀን ዋዜማ ነው። አንተ በአትሌቲክሱ ውስጥ ትልቅ ስም ካላቸው አትሌቶች መካከል አንዱ ነህ፣ እንዲሁም ደግሞ እዚህ ዩናይትድ ስቴትስ ውስጥ ያለውን ማኗኗር ታውቋለህ። ከዛ ጋር ተገናኝቶ ያለው ፋይዳ ጠቀሜታ ምንድን ነው ብለህ ታስባለህ? አመሰግናለሁ። ለረዥም ዓመት ሀገሬን ኢትዮጵያ በስፖርቱ አገሬን ወክ ያለው በአትሌቲክሱ ረጅም ዓመት ቆይቻለሁ እና አሁን ደግሞ ስፖርቱን ካቆምኩ በኋላ ያው እዚህ ይህንን ውድድር የጀመርነው ዋናውና ትልቁ ነገር እዚህ ያለው ህዝቡን ከህዝብ ከህዝብ ለማገናኘት እና ይህ ያለው ህዝብ የሀገራችንን ባህሉን በተለይ አዲስ ኒው ጄኔሬሽን የሆኑ ልጆች የእኛን ስፖርት ያሳለፍነውን ታሪኮች ብዙ አያውቁትም እና እነዚያ እነዚያ ነገሮች አሁን ትልቁን ያለፉትን እንደ አበበ ቢቂላ እንደ ማሞ ወልደን እንደ ምሩጽ ይፍጠርን ብንል አያውቁትም። ያንን ታሪክ እዚህ ላሉ ልጆች ማሳወቅ እንደገና ደግሞ ስፖርት ለህዝብ እዛ ላለው ህዝብ ጋር ስፖርት ምን ትልቅ ህዝብ ከህዝብ ጋር የማገናኘት ትልቅ ነገር ስለሆነ ትልቅ ድልድይም ስለሆነ ያንን እዚህ ማዘጋጀትና ይህንን ለማሳወቅ ነው ትልቁ አላማችን፣ እዚህ የመጣንበት ዋናው ነገር። ሌላው ያው እዚህ ሀገር ያሉት ልጆች ስፖርቱን በጣም ይወዱታል፣ ግን እድሉን አያገኙትም። እድሉ እንደዚህ ውድድሮች ምናምን ቢኖርም ያው እንደዚህ ወጥተው ከእርስ በርስ ከኛ ልጆች ጋር አንድ ላይ ሆነው ውድድሩን ማግኘት እድሉ በጣም የጠበበ ስለሆነ እነዛ እነዛ ነገሮችን በደንብ አድርገው አብሮ እንዲተዋወቁ አብሮ እንዲሮጡ አብሮ እርስ በራሳቸው እንዲገናኙ ለማድረግ ነው ትልቁ ነገር የኛ ዓላማ። ሌላው ያው እንደሚታወቀው እዚህ ሀገር ብዙ ጊዜ ያው ስኮላርሽፕ ለማግኘት ሁለት አይነት መንገድ ነው ያለው። አንተም እንደምታውቀው አንደኛው በትምህርት በጣም ጎበዝ መሆን አለባቸው። ሌላው ደግሞ ካልሆነ ደግሞ በስፖርት በጣም ጎበዝ መሆን አለባቸው እና ያ ነገር ደግሞ ትልቅ እድል ነው። እዚህ ያሉ ልጆች ስፖርት አትሌቲክስን በተለይ በጣም የሚወዱ ልጆች አሉ። እኔ አሁን ከኔ ልጅ የተወለደችው እዚህ ሀገር ተወልዳ ያደገችው ልጅ ገና ስድስት አመቷ፣ አሁኑ ሰባት አመቷ ነው እና ምን ያህል ስፖርት እንደምትወድ ሩጫ እንደምትወድ ያየሁት በቃ በተለያዩ ጊዜ ከልጆች ጋር ስትገናኝ የምታደርጋቸው ውድድሮች ምናምን የምትሮጣቸው ነገሮች ከአሁኑ በቃ ቤዙን እንደያዘች የሚያሳይ ነው እና ቤተሰብ ልጆቻቸውን ወደ ስፖርቱ የሚልኩበት ስፖርት ደግሞ ከዛ ውስጥም የመረጡትን አትሌቲክስ ብቻ ሳይሆን የመረጡበትን ስፖርት ይዘው እንዲያድጉ የሚያደርግና በየጊዜው እንቅስቃሴ ኑሮ ስኖር በዛ መንገድ የሚሄዱበት ስለሆነ እሱ እሱን ለማሳየት ነው ትልቁ ነገር። ሌላው ጤንነት ለመጠበቅ ትልልቆቹም ስፖርት ላይ ትኩረት እንዲያደርጉ አብረው እንዲሰሩ ልጆቻቸው ወደ ስፖርት እንዲያዘወትሩ እነሱም እየሮጡ ልጆቻቸውን ይዘው እየተንቀሳቀሱ የሚያሳዩበት ትልቅ መንገድ ስለሆነ ያንን ለማሳየት ነው እና እሱን ለህዝቡ ለማሳወቅ ነው። እዚህ አሁን እኔም በዚህ ውስጥ የገባሁት ማለት ነው። በስተ መጨረሻ እንግዲህ ለዚህ ውድድር ዝግጅት ለሚያደርጉ ትውልድ ኢትዮጵያን ታዳጊ ወጣቶች የምታስተላልፈው መልእክት ካለ፣ ሪከርድ ለመስበር እቅድ ያላቸው ካሉም ምክር በመስጠት ረገድ ከአንተ የተሻለ ሰው አይገኝም። በዚህ ሰዓት የመጨረሻ መልእክትን ልቀበል። እሺ፣ አመሰግናለሁ። ያው ከሶስት ሳምንት በፊት ለሶስት ለአራት ሳምንት የሚሆን ትሬኒንጎች ልከናል፣ ወይም ደግሞ ፖስት አድርገናል በኤስኤፍኔ ዌብሳይት ላይ ከዛ ላይ እያዩ ዝግጅት እንዲያደርጉ ትልልቆቹም ልጆቹም ከዛ ላይ እንቅስቃሴዎች እንዲያደርጉ ያንን ያንን ነገሮች እመክራለሁ። በተረፈ ግን አሁን ዛሬም፣ ትላንት፣ ሰሞኑን እዚህ መጥ ከመጣን ጀምሮ እንቅስቃሴ እያደረግ ነውና አየሩን በጠዋት እየወጡ እንድለማመዱ ያው ውድድሩ በጠዋት ነው የሚደረገው እና ያንን ያንን በደንብ እንድለማመዱ ነው መልዕክት ማስተላልፈው። በተረፈ ግን የአንድ ስፖርት የአንድ ጊዜ ወይም አሁን ተጀምሮ አሁን የሚያልቅ ነገር አይደለም እና ወደፊት በቃ መሰረቱ ቤዙን መያዝ አለባቸው። አሁን ጀምረው ይህንን ምክንያት አድርገው ከአሁን ከጀመሩ ማቋረጥ የለባቸውም። እብን እዚህ ውድድር ባይዘጋጅ እንኳን ለሌላ ስፖርት፣ ቅድም እንዳልኩት ሌላ ውድድሮችን ለመሮጥ እንደገና ጤና ለመጠበቅም ስፖርት በተለይ ትልልቅ ሰው የሆነ ሰው ይህንን ነገር በጣም ትልቅ እድል ነው እና በዚህ እንዲጠቀሙ ፈልጋለው ሬጅስትሬሽን እያደረጉ እንዲዘጋጁ ነው ማሳውቀው ማለት ነው። አመሰግናለሁ። ሀብታሙ ስዩምና እንግዶቹን ለዘገባው እናመሰግናለን። በምሽቱ እንግዶቻችን የነበሩትን ሁሉ በአድማጮቻችን ስም እናመሰግናለን። አድማጮች፣ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሲተላለፍ የቆየው የእሁድ ምሽት መሰናዷችን በዚሁ ይጠናቀቃል። በሁሉም ስፍራ ካሉ መላ ባልደረቦቻችን ጋር ስናስተናግዳችሁ ያመሸ ነው። እኔ ደረጀ ደስታና እኔ ስመኝሽ የቆየ ነበርኩ። አብራችሁን ስለነበራችሁ እናመሰግናለን። ሰላም፣ ደህና ደሩ።